የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አረጋው ጋር አብረናችሁ እንጓዛለን። በምሽቱ የጋቢና የመናገር ነጻነት፣ ስደትና የጸረ ስደተኛ ፖለቲካ በዓለም ዙሪያ እያስከተሉ የሚገኘውን ፈተና እንቃኛለን። ቀዳሚው የኢትዮጵያን የመናገር ነጻነት ይዞታን ያካተተ አንድ ዓለም አቀፍ ዘመቻ ነው። በርካታ ጋዜጠኞችና የጦማር ጸሐፊዎች ያለምንም ምክንያት መታሰራቸውን ለማሳየት ያደረግነው ዘመቻ ነው። የስራቶቹን ፍትሃዊነት የሚያስረዱ ጭብጦች ፈጽሞ የሉም። ለዚህ ዘመቻም የመረጥናቸው ታሳሪዎች ታሪካቸው የማይረሳ ነው። አንዳንዶቹ የታሰሩበት ወቅት ከዚህ ዘመቻ ጋር ስለገጠመ፣ ሌሎቹ ደግሞ ግልጽ ደብዳቤ በመጻፍ አናንያስ ሶሪ በቅርቡ እንዳደረገው ባስተላለፏቸው መልእክቶች የተነሳ ነው እኛ እያልን ያለ ነው ሁላቸውም በፍጥነት መፈታት አለባቸው ነው። ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ስቱ በኢትዮጵያ የታሰሩ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። የመናገር ነጻነት ብዙ መልክ አለው። የዩናይትድ ስቴትስን ፕሬዚዳንት ዶናልድ ትራምፕ የስደተኞችን ፖሊሲ ለማሳየት ወይም ለመተቸት የተዘጋጀ የዓለም አቀፍ የፋሽን ዝግጅትንም ይዘናል። አሜሪካ የተገነባችው ከተለያዩ የዓለማችን ሀገራት በፈለሱ ስደተኞች ነው። የስደተኞችና ፍልሰተኞች ሰራተኞችን መብት ከነሳን ደግሞ በደቡብ አፍሪካ የጸረ ስደተኛ ጥቃቶች እያገረሹ እንደሆነ የሚተነትን ዘገባም አካተናል።

የካቲት 3 2009 ዓ ም የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር ኢትዮጵያ በሚገኘው ፈረንሳይ ኤምባሲ አማካኝነት ለሶስት ኢትዮጵያውያን የኪነ ጥበብ ባለሙያዎች የክብር ኒሻን ሸልሞ ነበር የሰማነው። አዜብ ወርቆ አንዷ የተሸላሚ ነበረ ሰዓሊ ቴድሮስ ሀጎስና ሰዓሊ ዳዊት አበበ ናቸው ሽልማቱን የተቀበሉት። በጋቢና ይዘናቸውን ቀርባለን። አስቀድመን የገለጽንላችሁ የስደተኞችና ፍልሰተኞችን መብት በተመለከተ በደቡብ አፍሪካ የጸረ ስደተኛ ጥቃሽቶች እያገረሹ እንደሆነ የሚተነትን ዘገባ ይዘናል። ከሳውዝ አፍሪካያኖች ስራ አንነጥቅም። እርግጥ ነው ለሳውዝ አፍሪካያኖች ስራ ባንፈጥርም፣ ነገር ግን የእኛ ህዝብ ሳውዝ አፍሪካ ውስጥ መጥቶ ስራ ለራሱ ፈጥሮ ምንም የስራ እንኳን እውቀት ሳይኖረው ስራዎችን ፈጥሮ ለራሱ የሚንቀሳቀስ ህዝብ ነው ያለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪዮኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በሊቢያ ሰሜናዊ የባህር ወደብ ቢያንስ ሰባ አራት የአፍሪካውያን ፍልሰተኞች አስክሬን ማግኘቱን የሊቢያ ቀይ ጨረቃ ዛሬ ማክሰኞ አስታውቋል። የቀይ ጨረቃው አፈቀላጤ መሐመድ አል ሚስራቲ እንዳስታወቁት ትላንት ሰኞ በሜዲተራኒያን ወደብ በምትገኘው ዛዊያ ከተማ አካባቢ አንዲት የተበሳሳች ጀልባ ተገኝታለች። እንዲህ አይነቷ ጀልባ ደግሞ እስከ አንድ መቶ ሀያ ሰዎችን ስለምትጭን ምናልባት ከተጠቀሱት ሰባ አራት በላይ ፍልሰተኞች አስክሬን ሊገኝ እንደሚችል ቃል አቀባዩ አል ሚስራቲ ገልጸዋል። አስክሬኖቹ ትሪፖሊ ውስጥ ወደሚገኘውና ማንነታቸው የማይታወቁ ሰዎች ወደሚያርፉበት መካነ መቃብር እንደሚወሰድ አል ሚስራቲ ጨምረው ገልጸዋል። ባለፈው አርብና ቅዳሜ ከአምስት መቶ በላይ ፍልሰተኞች ከምዕራባዊ የዛውያ ወደብ አካባቢ ከአደጋ በህይወት መትረፋቸውን የሊቢያ የባህር ጠረፍ ቅኝትና ጥበቃ ጓድ አስታውቋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ሰኞ ሌፍተናት ጄነራል ማክ ማስተርን የብሔራዊ ደህንነት አማካሪ አድርገው ሾመዋል። እስከ ጄኔራል ማዕረግ ድረስ በጸረ አማጽያን ኤክስፐርትነት የሚታወቁት ማክ ማስተር የዩናይትድ ስቴትስ ጦር የቬትናም ጦርነት ያካሄደበትን ሁኔታ መንገድ በብርቱ የሚነቅፉ መሆናቸውም ይታወቃል። እንደ አውሮፓውያን አቆጣጠር የ2014 የታይም መጽሔት ተጽዕኖ ፈጣሪዎች ብሎ ካወጣቸው አንድ መቶ ሰዎች አንዱ የሆኑት ጄኔራል ማክ ማስተር የዩናይትድ ስቴትስ ጦር ዋና ቀያሽነትም ይታወቃሉ። አንድ የእስራኤል ወታደራዊ ፍርድ ቤት በአንድ ወታደር ላይ የአንድ ዓመት ከመንፈቅ እስራት በየነ። ምክንያቱ ደግሞ ባለፈው ዓመት በምዕራብ ዳርቻ አንድ የቆሰለ ፍልስጤማዊ ጥቃት ፈጻሚ በመግደሉ ነው። በመጨረሻም በአማጽያን ለተጠቁ የፓኪስታን አካባቢዎች እርዳታ ለማድረስ የሚሹ የረድኤት ድርጅቶች ከመንግስት የይለፍ ፈቃድ አለማግኘታቸው ተነግሯል። የሰብአዊ አገልግሎት ሰጪ ድርጅቶች እንዳስታወቁት መንግስት የተለያዩ መሰናክሎች በመጋረጡ እርዳታው ለተፈላጊ አካባቢዎቹ መድረስ አልቻለም ተብሏል። ድርጅቶቹ ከመንግስት ተቃውሞ አልባ ሰርተፍኬት ማግኘት እንደሚሹና በተለይም ጉዳት ለደረሰበት የፓኪስታን ክፍለ ሀገር የእርዳታ አቅርቦቱን ማሰራጨት ቀዳሚ ዓላማቸው እንደሆነ አመልክተዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋች ቡድኑ ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። የታሰሩት ጋዜጠኞች ቤተሰቦች እስረኞቹን በበቂ ሁኔታ መጎብኘት እንደማይፈቀድላቸው ገልጸው አንዳንዶቹ በአንድ ሰው ያውም ለጥቂት ደቂቃ ብቻ እንደሚጎበኙ ተናግረዋል። የኢትዮጵያ መንግሥት በበኩሉ እንደ ሲፒጄ ያሉ የዓለም አቀፍ ተቋማት የሚያወጡትን ሪፖርት አይቀበልም። በጋዜጠኝነት ሙያው የታሰረ ጋዜጠኛ የለም ሲል ይከራከራል የኢትዮጵያ መንግስት። ጽዮን ግርማ በተከታዩ ዘገባ ትዳሰዋለች። የጋዜጠኞች ደህንነት ተሟጋቹ ድርጅት የ2016 ሪፖርቱን ይፋ ባወጣበት ጊዜ በመላው ዓለም 259 ጋዜጠኞች በስራቸው ምክንያት በእስር ላይ እንደሚገኙ አስታውቋል። የሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሙቲጋ እንደሚሉት እነዚህን እስረኞች ለማሰብና ለማስታወስ በዚህ ዓመት ከጥር ወር መጨረሻ ጀምሮ ሃሽታግ ፍሪ ደ ፕሬስ ወይም ነጻ ሚዲያ በሚል የድረገጽ ዘመቻ ከፍተው ሰባት ጋዜጠኞችን በመምረጥ ጉዳዩ ዓለም አቀፍ ትኩረት እንዲያገኝ ሲሰሩ መቆየታቸውን ይናገራሉ። ከእነዚህ ከተመረጡ ሰባት ጋዜጠኞች ውስጥ አንዱ በእስልምና ጉዳዮች ላይ አተኩሮ የሚሰራው የቢላል ራዲዮ ጋዜጠኛ ዳርሴማ ሶሪ ከኢትዮጵያ ሲሆን ከእሱ ጋር ደግሞ አስራ ስድስት ጋዜጠኞች በእስር ላይ እንደሚገኙ ተገልጿል። በርካታ ጋዜጠኞችና የጦማር ጸሐፊዎች ያለምንም ምክንያት መታሰራቸውን ለማሳየት ያደረግነው ዘመቻ ነው። የስራቶቹን ፍትሐዊነት የሚያስረዱ ጭብጦች ፈጽሞ የሉም። ለዚህ ዘመቻም የመረጥናቸው ታሳሪዎች ታሪካቸው የማይረሳ ነው። አንዳንዶቹ የታሰሩበት ወቅት ከዚህ ዘመቻ ጋር ስለገጠመ፣ ሌሎቹ ደግሞ ግልጽ ደብዳቤ በመጻፍ አናንያ ሶሪ በቅርቡ እንዳደረገው ባስተላለፏቸው መልእክቶች የተነሳ ነው። እኛ እያልን ያለነው ሁላቸውም በፍጥነት መፈታት አለባቸው ነው። በዓለም ዙሪያ ጋዜጠኞችን ማሳደድና ማሰር እየጨመረ መምጣቱ ሲፒጄን እንደሚያሳስበው የገለጹት ሙረቲ ከአፍሪካ ጋዜጠኞችን በማሰር አንደኛ ግብጽ፣ ሁለተኛ ኤርትራ፣ ሶስተኛ ደግሞ ኢትዮጵያ ናት ብለዋል። ኤርትራ ጋዜጠኞች በቤተሰቦቻቸው ጭርሱን እንዳይጎበኙ በመከልከል አንደኛ ስትሆን ኢትዮጵያ ደግሞ በከፊል እንዲጎበኙ በመፍቀድ አንዳንዴ እንዳይጎበኙና ሲጎበኙ ደግሞ ለጥቂት ደቂቃዎች ብቻ በመፍቀድ ሌሎች መብቶችን ግን ትገድባለች ብለዋል። የሚነበብ ነገር ከማግኘት ጀምሮ ያሉ መብቶችን ግን ትገድባለች ብለዋል። ሲፒጄ በዚህ ዘመቻው ያጎላው ጋዜጠኛ ዳርሴማ ሶሪ ባለቤት ወይዘሮ ናኢማ ሸምሱ ባለቤቷ ከታሰረ ሁለት ዓመት ሊሞላው ጥቂት ቀናት እንደቀሩትና የአራት ዓመት ከስድስት ወር ፍርደኛ እንደሆነ ተናግራለች። ከዚህ ቀደም ቂሊንጦ ማረሚያ ቤት እንደነበር፣ አሁን ደግሞ በሚገኝበት ቃሊቲ ማረሚያ ቤት በቀን ለሁለት ሰዓት ተኩል መጠየቅ እንደሚቻል ገልጻለች። አስቸጋሪ የሆነው ግን በቅዝቃዜ ምክንያት እስር ቤት ውስጥ እንዳለ የሳምባ ምች ታሞ እንደነበርና እዛው የእስር ቤቱ ሆስፒታል ከአንድ ወር በላይ በኦክስጅን እየተነፈሰ ሲታከም እንደነበር ገልጻለች። አሁን የአበሽታው እንዳያገረሽበት ሙቀት የሚሰጥ ልብስ ለማስገባት ጥረት ላይ መሆኗን ትናገራለች። ልብስ አይገባም። ልብስ ደግሞ በጣም ቅዝቃዜ ያለ ያው በልብስ ላይ ምናምና ብስ ቆርቆሮ በቆርቆሮ በሆነ ቤት ይቀር እና በኖርማል ቤት በጭቃም በግንብ ቤትም እንዲሁም ይቀዘቅዛል። አይደለም ለታመመ ሰው ማለት ነው። ኢቨን ወረቀት ነበረ እና ስሊፒንግ ባጉር ላይ ይገባለት ተብሎ ወረቀት አትመጥቼ በልብሰ በማስገባበት ሰዓት ዛሬ እንዲህ ሁለተኛ ሌላ ልብስ አመጣለን በዚህ ወረቀት ሁለተኛ መግባታት አይችልም ዛሬም ብቻ አስገቢ ብለው ነው። አስራ ስምንት አመት ተፈርዶበት ከታሰረ ከአምስት አመት በላይ ያስቆጠረው እስክንድር ነጋ በዚህ በአስራ ስድስት ጋዜጠኞች ውስጥ የተካተተ ሲሆን ባለቤቱ ወይዘሮ ሰርካለም ፋሲል በበኩሏ እስክንድር ለረጅም አመታት የሚጠየቀው በጥቂት ግለሰቦች ብቻ ነው ትላለች። በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው። ከነሱ ውጪ ሰው አይገባም። መጽሐፍት፣ የሚነበብ ነገር፣ ምንም አይነት ነገር አይገባም። እንደውም እንኳን አይደለም መጽሐፍ መጽሐፍ ቅዱስን ሁሉ እስከ መቀማት ደርሰዋል። በአንድ ሌሊት ሶስት ጊዜ እየገቡ ይፈትሹታል፣ ይበረብሩታል። ምን ፍለጋ እንደሆነ አይታወቅም። ጫናው በጣም እሱ ላይ በጣም ጫና አለ። ከሚገባው በላይ ከሌላው በተለየ መልኩ ነው የታሰረው ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው። ያው እንግዲህ ከእስረኞች ጋር አይገናኝም። እስረኞች በሚጠየቁበት ቦታ ላይ አይቆምም። ለብቻው ነው ልዩ ጥበቃ በልዩ ጥበቃ ነው ተከቦ ሰው የሚጠይቀው። ማለት ጠያቂዎች የሚጠይቁት ለብቻው ነው። እሱ አሁን ያለው በልዩ ጥበቃ ውስጥ ነው እንዳለ መረጃ ከሆነ ጋዜጠኛ ተመስገን ደሳለኝም እንዲሁ በዝዋይ እስር ቤት እንደሚገኝና መጠየቅ ከተከለከሉ ከበርካታ ቀናት በኋላ አሁን ለጥቂት ደቂቃዎች በአንድ ወንድሙ ብቻ እንዲጠየቅ እንደተፈቀደለት እናት ወይዘሮ ፋና ይርዳቸው ይናገራሉ። በሌላ በኩል ጋዜጠኛ ኤልያስ ገብሩና ጋዜጠኛ አናንያስ ሶሪ በአስቸኳይ ጊዜ አዋጁ ስር መታሰራቸውንና እስካሁን ክስ ሳይመሰረትባቸው ፍርድ ቤት ሳይቀርቡ በአዋጁ መሰረት ይሰጣል የተባለውን የተሀድሶ ስልጠናም ሳይወስዱ በፖሊስ ጣቢያ በእስር ላይ እንደሚገኙ ጉዳያቸውን በመከታተል ላይ የሚገኘው የቅርብ የቤተሰብ አባል ለአሜሪካ ድምጽ ተናግሯል። የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊት እና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር። ከህግ ውጪ እንዲሁስ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች የሚፈጥሩበት ሁኔታ በመሬት ላይ ያለው ማለት ነው ህጉ እንዳለ ስህተቶች ሊፈጥሩ ይችላሉ። ያንን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጪ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። ምክንያቱም ኢትዮጵያ እንደ የትኛውም ሀገር ሰላም ትፈልጋለች፣ ልማት ትፈልጋለች፣ ዲሞክራሲ እንዲያድግ ትፈልጋለች። ይሄ ሊሆን የምችለው ደግሞ እያንዳንዱ ሰው ጋዜጠኛም ጭምር ማለት ነው፣ ኃላፊነቱንና ግዴታውን ማወቅ አለበት። ነጻ ስንል ኮ ነጻነት በነጻነት ሀሳብን መግለጽ ስባል እኮ የሌላውንም ነጻነት አሰክስላ እስካላልደረገ ድረስ መሆን አለበት ወይ ደግሞ የራሳችንን ሀሳብ ስንገልጽ የሌላውንም መብት የሌላውንም ክብር ደግሞ መጠበቅ አለብን ማለት ነው። ይህንን የኢትዮጵያ መንግስት አቋም ለሲፒጄው የምስራቅ አፍሪካ ተጠሪ ሙረቲ አንስቼላቸው ነበር። ኢትዮጵያ በድርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሀቅ ነው። ሌላኛው ሀቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸው መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሀቅ ልጨምር፣ ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሀቅ የፈጠራ ሥራ ነው ብሎ መናገር ከእውነት የራቀ ተግባር ነው። ሲፒጄ እያደረገ ያለው የእነዚህን የህሌና እስረኞች አበሳ ማሳየት ነው። እነዚህ ሰዎች መታሰር የለባቸውም ብለን እናምናለን ሐሳባቸውም ሊቆለፍበት አይገባም እንላለን። ስለዚህ ያለምንም ቅድመ ሁኔታ መለቀቅ አለባቸው። ይህንን ሥራችንን የኢትዮጵያን ስም ለማጥላላት የምናደርገው እኩይ ተግባር ነው ብሎ መሰየም እውነታውን ለመጋፈጥ አለመሞከር ነው። በኢትዮጵያ የነጻ መገናኛ ብዙኃን ህልውና በተለይ ደግሞ አብዛኞቹ የግል ነጻ የመገናኛ ብዙኃን የሚንቀሳቀሱበት ምህዳር ከዘጠና ሰባቱ ምርጫ ወዲህ በመዘጋቱ የኢንተርኔት ጦማሪዋን በጣም ወሳኝ የዜና ምንጮች ሆነዋል ያሉት ሙረቲ በዚህም ምክንያት ለእስር እየተዳረጉ ነው ብለዋል። የኢትዮጵያ መንግስትም ይህንን ድርጊት በአስቸኳይ እንዲያቆምና ጋዜጠኞችን እንዲፈታ ጥሪ እናቀርባለን ብለዋል። በዚህ ጉዳይ ላይ ለመነጋገርም የኢትዮጵያን መንግስት ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ሙረቲ ሙቲጋ ለአሜሪካ ድምጽ ገልጸዋል። የመናገር ነጻነት ሀሳብን በጽሁፍ በስዕል ወዘተ ማስተላለፍ ነው፣ በፋሽንም ጭምር። በቅርቡ በተካሄደው የፋሽን ትርኢት የተለያዩ የልብስ ዲዛይነሮች ለእይታ ባቀረቧቸው አዳዲስ ስራዎቻቸው ላይ የዩናይትድ ስቴትስን የቅርብ ፖለቲካ ለማንጸባረቅ ሞክረዋል። እንደ ኢንዶኔዥያዊቷ ዲዛይነር አኒሳ ሃይባውን ያሉትን በማንነቷ በመኩራት በራሱ ታላቅ ጥንካሬ እንደሆነ ያምናሉ። ቲና ቴራ ከኒውዮርክ የዘገበችውን መስታወት አድረጋው ይዛለች። የተሰሩት ልብሶች በቀለማት የተዋቡና ማስተላለፍ የተፈለገውን ሀሳብ ለመግለጽ እየቻሉ ቀልብን የሚስቡ ነበሩ። ኒውዮርክ በሚገኝ የህዝብ ትምህርት ቤት ውስጥ የተዘጋጀው ይህ የፋሽን ትርኢት በደማቅ ቀይ ቀለም ጨርቆች የተሰፉ ልብሶችና የፈጠራ ችሎታን የሚመሰክሩ ቀይ ኮፍያዎች በብዛት ለእይታ ቀርበው ነበር። የዶናልድ ትራምፕ ደጋፊዎች ይለብሱት የነበረውን ቀይ ቀለም ለማንጸባረቅ ማለት ነው። በዚህ ትርኢት መላው አሜሪካንን እንደ ኒውዮርክ እናድርጋት በማለት በኒውዮርክ የሚኖሩትን የተለያዩ ሀገራት ስደተኞች ህብረትን ለማሳየት ተሞክረዋል። ንኢም ካህን የልብስ ፋሽን ዲዛይነር ነው። የልብስ ፋሽን ጥበብ ላይ ከተለያዩ የዓለማችን ሀገራት የመጡ ባለሙያዎች የፈጠራ አሻራዎቻቸውን ነው እየተመለከትን ያለነው። አብሮነታችን ለአዲስ ፈጠራዎቻችን ዋና መሰረት ነው። ትውልዱ ህንድ የሆነው ኒኤም ካህን በቅርቡ በዩናይትድ ስቴትስ ፕሬዝዳንት የወጣውን የጉዞ ገደብ ይቃወማል። በተለይ ከተወሰኑ ሀገራት የመጡ ማህበረሰብ ላይ ያተኮረ ሲሆን መቀበል ያስቸግራል። ምክንያቱም ሁላችንም እንደምናውቀው ይህ የዩናይትድ ስቴትስ ህገ መንግስት ላይ የተቀመጠ ህግ አልነበረም። ዲዛይነር አኒሳ ሀሲቧን የመጣችው በርካታ የእስልምና እምነት ተከታይ ከሚኖርባት ከኢንዶኔዥያ ነው። በምታውቀው እምነት ውስጥ ነው ህይወቷን መምራት የምትፈልገው። እናም ባደገችበት የሙስሊም ሴቶች ልብሶችን በአዲስ መልክ በመስፋት ለፋሽን ትርኢቱ ተመልካቾች አቅርባለች። ቡካን ስፐርቲ ኢቱ ሂጃብ ኢቱ ቡአትኩ አዳላህ ሰቡአህ አፓ ያ ኤክስፕሬሲ ዲሪ ኢደንቲታስ ባህዋ ለእኔ ሂጃብ ማንነቴና ራሴን የምገልጽበት አለባበስ ነው። ዘመነኛ ብንሆን እንኳን በአዲስ የፋሽን ጥበብ አሳምረን መልበሳችንን መቀጠል እንችላለን። በጣም ያምራል። ሀሲቧን በተሰኘው የልብስ ፋሽን ትርኢት ላይ የተሳተፉት አብዛኛዎቹ ሞዴሎች ከሌሎች የዓለማችን ሀገራት ወደ ዩናይትድ ስቴትስ የገቡ አሊያም ወላጆቻቸው በስደት ከአመታት በፊት የመጡ ናቸው። ሻንቴል ካምርማን በዝግጅቱ ላይ ከተሳተፉት ሞዴሎች ውስጥ አንዷ ናትእኔ እኔ ከስዊስና ከጉዌና የዘራረግን የተፈጠርኩት አባቴ ስዊስ ሲሆን እናቴ ከምዕራብ አፍሪካዊቷ ጉዌና ናት። ጌናድ ውስጥ በልብስ ፋሽን ላይ የተለያዩ መጣጥፎችን በመጻፍ ትታወቃለች። አሜሪካ የተገነባችው ከተለያዩ የዓለማችን ሀገራት በፈለሱ ስደተኞች ነው። በጋራ የሚኖሩ የተለያዩ ዜጎች አኒሳ በልብስ ጥበባዋ ለመናገር የሞከረችውም ይህንኑ ነው። ይህ የልብስ ፋሽን ትርኢት በበርካታ የልብስ ዲዛይነሮች የተወደደና ግቡን የመታ ምርጥ ስራ መሆኑም ተመስክሮለት ነው ያለፈው። ወደ ተከታዩ ዘገባችን ስናልፍ ወደ ደቡብ አፍሪካ እናምራለን። ደቡብ አፍሪካ ውስጥ የውጭ ሀገር መጤን ጠል ጥቃቶች ማገርሸታቸው ተገልጿል። በቅርቡ በተለይ የኢትዮጵያውያን የናይጄሪያውያን፣ ሶማሊያውያንና የፓኪስታን ተወላጅ በሆኑ የንግድ ድርጅቶች ላይ የደረሱ ጥቃቶች የሰብአዊ መብት ቡድኖችን አሳስበዋል። በሀገሪቱ መንግስት ዘንድ ይህ ነው የሚባል ቁጣ ግን አይሰማም። በጥቃቶቹ የጠፋ ህይወት ስለመኖሩ አልገለጡም። ከጥቃቱ በተያያዘ ሰዎች ያሰሩትም የለም። የቪኦኤ አኒታ ፓውል በዋና ከተማዋ ፕሪቶሪያ ለመጤው ማህበረሰብ ተሟጋቾችና የማህበረሰቦቹን አባላት አነጋግራ የላከችውን ዘገባ ቆንጅታ ይይዛለች። በደቡብ አፍሪቃ ዋና ከተማ ውጥረቱ ተጋግሏል። የውጭ ሀገር ሰዎች ንብረት የሆኑ የንግድ ቤቶች ላይ የሚደርሰው ጥቃትም ተባብሷል። አንዳንዶቹ ነዋሪዎች የውጭ ሀገር ሰዎቹን ወንጀል አመጡብን እነዚህ ሰዎች ብለው ይቆጣሉ። አንድ የዋና ከተማዋ ነዋሪዎች የተሰበሰቡበት ቡድንም የፊታችን አርብ መጤ ተቃዋሚ ሰልፍ እንወጣለን ብሎ ተዘጋጅቷል። ገና ከመንግስት ፈቃድ አላገኘም። በቅርብ ቀናት በበርካታ የፕሪቶሪያ የባለዝቅተኛ ገቢ ሰፈሮች ውስጥ ከሁለት ዓመታት በፊት ጆሃንስበርግና ደርበን ከተሞች ውስጥ የተከሰተውን የውጭ ሰው ጥላቻ ተግባር የሚያስታውሱ ሁከቶች መቀስቀሳቸው ታውቋል። ትናንትና ሰኞ ማታ ቢያንስ ሀያ መደብሮችና መኖሪያ ቤቶች መዘረፋቸውንና መቃጠላቸውን የውጭ ሀገር ሰዎች ላይም ጥቃት መድረሱን ፖሊሶች ገልጸዋል። ታዲያ ፖሊሶቹ ክስ የመሰረተ ሰው ስለሌለ ያሰርነው ሰው የለም ነው ያሉት። ፕሪንስ ቢንዳ የኮንጎዋውያን ማህበረሰብ ተጠሪ ናቸው። ብዙዎቹ የአገሬ ሰዎች በዚች ቀስተደመናይቱ በምትባለው ሀገር ተስፋ እየቆረጡ ነው ይላሉ። በምዕራባዊ ፕሪቶሪያ የሚኖር ወዳጄ ጋር በስልክ ስንነጋገር በዚች አገር ምንም አይነት ዋስትና እንደሌለው ነገረኝ። በመኪና ውስጥ ስንጓዝ ሳለ አለኝ። በመኪና ውስጥ ሳለን አስቁመው አሰረዱንና ቅጣታችሁን ተቀበሉ አሉን። በመኖሪያ ቤታችንም እንዲሁ ገብተው ዘረፉን ብሎ ነገረኝ። እኛ ለምንድነው ነው እንደዚህ አይነት የተናጠል ጥቃቶች የሚደርሱብን? ለምንድን ነው የምንደበደበው? ምን አጠፋል? ያለ በደል እንዲህ ስንጠቃ በእውነት ወደዚህ ሀገር ለምን መጣን እያል እናማራለን። ዛሬ የደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ ጽህፈት ቤት ለቪኦኤ ሲናገር፣ ፕሬዚደንቱ በዚህ ጉዳይ ዙሪያ እስካሁን በይፋ መግለጫ አልሰጡበትም፣ በቅርቡ ያወጣሉ ብሏል። ይሁን እንጂ ብዙዎች ተሟጋቾችና የውጭ ሀገር ተወላጆች የፖለቲካ መሪዎች እንዲህ ባለ ጉዳይ የሚጫወቱት ሚና ትልቅ ነው ይላሉ። ለምሳሌም ይላሉ የጆሃንስበርግ ከተማ ከንቲባ ባለፈው ታህሳስ ወር ሲናገሩ መጤዎች ሀገራችንን መያዣ እያደረጓት ነው እነዚህ ወንጀለኞች ብለው መናገራቸው ከሌሎች የፖለቲካ መሪዎች ብርቱ ነቀፋ አምጥቶባቸዋል ብለው ያስታውሳሉ ተሟጋቾቹ ደቡብ አፍሪቃ ለረጅም ጊዜ ከተቀረው የአፍሪካ አካባቢ ብቻ ሳይሆን ከሌሎችም የአለም ክፍሎች ለስራ ፍልሰተኞች መስህብ ሆና ኖራለች ለዚህም ምክንያቱ ተራማጅ ህጎቿ ክፍት ድንበሮቿ ጠንካራ ምጣኔ ሀብቷና የፍልሰተኛ ፖሊሲዋ ጥገኝነት ጠያቂ በግድ በስደተኛ ካምፕ መኖር አለበት ስለማይል ነው። በኋለኛው የደቡብ አፍሪቃ የህዝብ ቆጠራ መሰረት ደግሞ በሀገሪቱ ያለው የውጭ ሀገር ሰው ብዛት ሁለት ነጥብ ሁለት ሚሊዮን ደርሷል። በሌሎች ቆጠራዎች መሰረት ደግሞ እስከ አምስት ሚሊዮንም ይደርሳል። ደቡብ አፍሪቃ የዘሮች እኩልነት መዛባትና ከፍተኛ የስራ አጥ ቁጥርን በመሳሰሉ ችግሮች የተወጠረች ሀገር ነች። ያ ሁኔታ በህዝቧ ዘንድ መነጫነጭን ፈጥሯል። ባለፈው እንደ አውሮፓውያን ሁለት ሺ ደርባን እና ጆሀንስበርግ ውስጥ የተከሰቱ ጸረ የውጭ ሰው ሁከቶች ቢያንስ ሰባት ሰው ተገሏል። ብዙ ሺዎች ከቤት ንብረታቸው ተሰደዋል። ከዚያ በፊትም በ2008 ዓ ም ተቀስቅሶ በነበረው ተመሳሳይ የጥላቻ ጥቃት ቢያንስ 67 ሰው ተገሏል። አለማየሁ ሰንበታ በአናጺነት የሚተዳደር ኢትዮጵያዊ ነው። የውጭ ሀገር ሰዎች የአገሬው ደቡብ አፍሪቃውያንን የስራ እድል ይሻማሉ፣ ምጣኔ ሀብቷንም ያሰናክላሉ የሚባለውን ውንጀላ አይቀበልም። አለማየሁ የኬፕታውን ዩኒቨርስቲ ያካሄደው ጥናትም የአለማየሁን አቋም ይደግፋል። በ2015 የተካሄደው ጥናት ደቡብ አፍሪቃ ውስጥ ያሉ የውጭ ሀገር ሰዎች የንግድ ስራ ባለቤቶች በተለያየ መንገድ ለሀገሪቱ ምጣኔ ሀብት አስተዋጽኦ እንደሚያደርጉ ደርሶበታል። ለምሳሌም ለአገሬው ባለንብረት የቤት ኪራይ ይከፍላሉ፣ ደቡብ አፍሪካውያንን ይቀጥራሉ። አናጺ አለማየሁ ሰንበታ እኛ ይችን ሀገር አልበደልንም ይላል። ከሳውዝ አፍሪካያኖች ስራ አንነጥቅም። እርግጥ ነው ለሳውዝ አፍሪካውያኖች ስራ ባንፈጥርም፣ ነገር ግን የእኛ ህዝብ ሳውዝ አፍሪካ ውስጥ መጥቶ ስራ ለራሱ ፈጥሮ ምንም የስራ እንኳን እውቀት ሳይኖረው ስራዎችን ፈጥሮ ለራሱ የሚንቀሳቀስ ህዝብ ነው ያለን። የሀበሻ ኮሚኒቲ እንግዲህ ከተቋቋመ ከ2012 ጀምሮ ነው። በሳውዝ አፍሪካ ውስጥ ስንኖር ህዝባችንን እናሰለጥናለን፣ ትሬን እናደርጋለን። ምክንያቱም እኛ የምንኖርበት ባህል እና ሳውዝ አፍሪካኖች የሚኖሩበት ባህል የተለያየ ስለሆነ ህዝባችን አገሪቷ ካላቸው ካልቸር ጋር በመያያዝ እና በጋራ ሆኖ ለመስራት ህዝባችን ደግሞ ከህዝቡ ከሳውዝ አፍሪካ ህዝብ ተጠቃሚ ብቻ እንዲሆን ሳይሆን ህዝባችንን የምናሰለጥ ነው ደግሞ ከተጠቀመበት ህዝብ ደግሞ መልሶ ለሶሳይቲ ወይም ለኮሚኒቲ የሚከፍልበትን ነገር ወይም አንዳንድ መልካም ነገሮችን ለህዝቡ ቢያደርግ በእኛና በዜጋው መካከል ያሉትን ቁጣዎችና ጸቦች በቀላሉ ማብረድ ይቻላል እና ለህዝቤ የምመክረው ነገር ምንድን ነው? በምንኖርበት ኤሪያዎች ሁሉ ከዜጎች ጋር ሪስፔክት እያደረግን እየተስማማንና በፍቅር እንዴት እንደምንኖርእና ባህላቸውን እንዴት አውቀን በሰላም ከነሱ ጋር እንደምንኖር በጣም መስራት እንዳለብን ይሰማኛል። የሰብአዊ መብት ጠበቆች ማህበር አባል ተሟጋች ማሚቴዋ ሴቪ ደግሞ ደቡብ አፍሪቃ ውስጥ ያለው ይህ ሁከት መሰረቱ ከሀገሪቱ ውጪ ሊሆን እንደሚችል ነው የሚናገሩት። በዓለም ዙሪያ ብዙ ተዛማጅ ሁኔታዎች ለችግሩ መባባስ ምክንያት ናቸው። ለምሳሌ በዩናይትድ ስቴትስ የፕሬዚዳንት ዶናልድ ትራምፕ ማሸነፍ የዳበረ የፖለቲካ ስርዓትና የፖሊሲ መርሆዎች በተዘረጉባቸው ሀገሮች እንደዚህ አይነት የጸረ ስደተኛ አቋም ሲራመድ በዓለም ዙሪያ ያለው የፖለቲካና የፖሊሲ ተቀባይነትን አናግቷል። ይህም በግልጽ የሚታየው ሕዝባዊ እንቅስቃሴን ወደ ዘርን ያማከለ መቧደን አልፎም አትድረሱብን የሚል አስተሳሰብን መጨመሩ ነው። ይሄ ደግሞ በአሜሪካ ብቻ ሳይሆን በአውሮፓ በፈረንሳይ በብሪታንያና በሌሎችም የወግ አጥባቂ የፖለቲካ እንቅስቃሴዎች እንዲያንሰራሩ ምክንያት ሆኗል። ለዚህ ሁሉ ዋናው ምክንያት የሰፊውን ሕዝብ ፍላጎት ለማሟላት ያልቻሉ መንግስታትና ስርዓቶች የፈጠሯቸው ሕዝባዊ መከፋቶች ናቸው። አብይ ምክንያቱ የተከፉ ዜጎች የኑሮ ሁኔታ ሆኖ ሳለ ምላሹ ግን ሌላ መልክ የያዘ ሆኖ እናገኘዋለን። ለዚህ ችግር የውጭ ሀገር ሰዎች ዋጋ ሊከፍሉበት የሚገባ ሳይሆን የሀገሪቱ መንግስት አንድ መላ ማግኘት የሚገባው ነው ይላሉ። ማሚቴዋ ሴቪ አምሮ የሚታይ የሆነው ነገር የሚያነው the room chair የጥላሁን ገሰሰን ሙዚቃ እንግዲህ ለመቁረጥ ተገደናል። ቆንጆ ሙዚቃ ነበር። የዛሬ የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። እስቲ አስተያየቶቻቸውን ስጡን። ዛሬ ባስደመጥ ናችሁ ዜናዎች፣ እንደዚሁም ዘገባዎች ዙሪያ በተለይ ደቡብ አፍሪካ የምትኖሩ ኢትዮጵያውያን እስኪ ድምጻችሁን አሰሙ። በእናንተ በምትኖሩባቸው አካባቢዎች ያሉትን ሁኔታ በፌስቡክ አት ቪ አማሪክ ላይ በትዊተርም እንደዚሁ አስተያየቶቻችሁን ላኩልን። ሀሽታግ ጋቢና ቪን ተጠቀሙ። ስናስተናግዳቸው የመሸ ነው መስታወት አድረገውና ሄኖክ ሰማ ጊዜርንን ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። በነገው ጉዞ እስክንገናኝ መልካም ምሽት፣ መልካም ምሽት።